ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሽታችኋል። ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላልፍላችሁ ፕሮግራም ነው። ዛሬ ሐሙስ ጥቅምት 19 ቀን 2008 ዓ ም ነው አስተናጋጅ ሰለሞን ክፍለ ይሆናለሁ። ጽዮን ግርማ ፕሮግራሙ ትመራለች። ልዩ ልዩ ቅንብሮች አሉን። አብራችሁን አምሹ። አሁን የሰዓቱን ዋና ዋና የዓለም ዜና ካዳነች ፍሳሐ እየንስማ ቦትስዋና በቅርቡ የዓለም እግር ኳስ ዋንጫ ማጣሪያ ግጥሚያዎችን ካደረጉ በኋላ በሀገሯ ከለላ ለጠየቁት አስር የኤርትራ ተጫዋቾች የጥገኝነት መብት መፍቀዷን ጠበቃቸው ዛሬ አስታወቁ። ስፖርተኞቹ ጥቅምት 2 ቀን 2008 ዓ.ም ከቦትስዋና ቡድን ጋር ከተጫወቱ በኋላ ነው ወደ ሀገራቸው በሚወስዳቸው አይሮፕላን ላይ አንሳፈርም ብለው ከለላ የጠየቁት። የቦትስዋና መንግሥትን እናመሰግናለን። የተደረሰው ውሳኔ የሚያሳየውም በቦትስዋና ሕግና ሥርዓት እንደሚከበርና የፍትህ ሂደቱም እንደሚሰራ ነው ሲሉ በፕሪቶሪያ የኤርትራ የዲሞክራሲ ና የሰብአዊ መብት እንቅስቃሴ አባል የሆኑት የስፖርተኞቹ ጠበቃ አቶ እያሱ ሀብተ ማርያም ተናግረዋል እንቅስቃሴው ለህጋዊ አገልግሎት ክፍያ የሚውል ገንዘብም ያሰባስባል የኤርትራ እግር ኳስ ተጫዋቾች ከዚህ ቀደምም እንደ አውሮፓ አቆጣጠር በ2009 ዓ ም በኬንያ በ2011 በታንዜኒያ እና በ2012 ዓ ም በዩጋንዳ መቅረታቸው ተነግረዋል የተባበሩት መንግስታት ድርጅት ለአንድ ዓመት ምርመራ ካካሄደ በኋላ በኤርትራ እንደ ባርነት የሚቆጠር አያያዝና ሶቆቃ በስፋት ይዘወተራል ብሏል። የዓለሙ ድርጅት ምርመራ በተጨማሪም ኤርትራ ዜጎቿን ላልተወሰነ ጊዜ በሚቆይ የብሔራዊ ውትድርና አገልግሎት ታሰማራለች፣ ለማምለጥ የሚሞክሩትንም ደግሞ ትገላለች ይላል። የኤርትራ ውጭ ጉዳይ ሚኒስቴር ለቀረቡበት ክሶች በትክክል ለየትኛው መሆኑን ሳያመለክት የዓለሙን ድርጅት ሪፖርት በአጠቃላይ ውድቅ አድርጎታል። የታንዜኒያ የምርጫ ኮሚሽን የገዢው ፓርቲ ተወዳዳሪ ጆን ማጉፉሊ የፕሬዝዳንታዊውን ምርጫ እንዳሸንፉ አስታውቋል። ማጉፉሊ ዋናውን የተቃዋሚዎች ተወዳዳሪ ኤድዋርድ ሉዋሳን 58 በ40 ከመቶ ማሸነፋቸውን የምርጫው ኮሚሽን ዛሬ አስታውቋል። ለዋሳ በበኩላቸው ባለፈው ውህድ የተካሄደው ምርጫ ተጭበርብሯል በሚል ክስ የዛሬ ውጤት ከመታወቁ አስቀድመው ኦፊሴላዊውን ውጤት አልቀበልም ብለው ነበር። ዛሬም ውጤቱን አልቀበልም በማለት የምርጫው ኮሚሽን የታንዜኒያ ዜጎችን ዲሞክራሲያዊ መብት ለመዝረፍ እየሞከረ ነው ሲሉ መንቀፋቸውን አዣንስ ፍራንስ ፕሬስ የተባለው የዜና አገልግሎት ጠቅሷል። በሌላ ዜና ደግሞ ታንዛኒያ ያለው የዩናይትድ ስቴትስ ኤምባሲ ዛንዚባር የፕሬዚዳንታዊ ምርጫ ውጤቱን መሰረዟ እጅግ እንዳሳስበው ገልጿል ከፊል ራስ ገዝ የሆነችው ዛንዚባር የራስዋ የሆነ አስተዳደር አላት ይሁንና በዛንዚባር የተሰጠው ድምፅ ባለፈው እሁድ በተካሄደው የሀገሪቱ ብሔራዊ ምርጫ ውስጥ ቦታ አለው የዩናይትድ ስቴትስ ኤምባሲ ትላንት ሲናገር ዛንዚባር የወሰደችው እርምጃ በሥነ ሥርዓትና በሰላማዊ መንገድ የተካሄደውን ምርጫ ውጤት ሰርዟል ዟል ብሏል። የዩናይትድ ስቴትስ ባለሥልጣኖች የአውሮፓ ህብረት የጋራ ንብረት ሀገሮችና የደቡባዊ አፍሪቃ የልማት ማህበረሰብ የታዘቡት ምርጫ መሆኑንም ኤምባሲው አስገንዝቧል። የዩናይትድ ስቴትስ ባለሥልጣኖች የዛንዚባር ውሳኔ እንዲሳብና ሁሉም የሀገሪቱ ወገኖች ግልጽና ሰላማዊ የሆነ ዲሞክራሲያዊ ሂደት እንዲኖር ቁርጠኝነት እንዲያሳዩ ጥሪ አድርገዋል። የዛንዚባር የምርጫ ኮሚሽን ትላንት የምርጫውን ውጤት የሰረዘው የምርጫው ሂደት በትክክል አልተካሄደም በሚል ነው። የኮሚሽኑ ሊቀመንበር ዶቻ ሳሊም በዛሬው አዲስ ምርጫ መካሄድ አለበት ብለዋል። የዓለም መሪዎች በቪየና ስለ ሶሪያ ፖለቲካዊ መጻኢ እድል ለመነጋገር እየተሰባሰቡ ነው። ስለ ፕሬዚደንት ባሽር አልአሳድ እድልም ያላቸውን ልዩነት ለማጥበ ይሞክራሉ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ጀኔቫ ሲገቡ ሶሪያ ውስጥ ለአራት ዓመታት ተኩል ያህል ሲካሄድ የቆየው አስከፊ ሁኔታ እንዲቆም ለማድረግ የሚያስችል ተስፋ የሚጣልበት ጉባኤ ይሆናል ብለዋል። የዩናይትድ ስቴትስ፣ የሩሲያ፣ የሳውዲ አረቢያ፣ የቱርክና የአውሮፓ ሕብረት ከፍተኛ ዲፕሎማቶች ዛሬ በሚደረገው ኦፊሴላዊ ያልሆነ ንግግር ይሳተፋሉ። የኢራኑ የውጭ ጉዳይ ሚኒስትር መሐመድ ዳዣቭ ዛሪፍ ደግሞ ዛሬ ከጆን ኬሪና ከሩሲያዊ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር በተናጠል ተገናኝቶ ይነጋገራሉ። በነገው ስብሰባ ደግሞ የሌሎች ሀገሮች ተወካዮችም ይገኛሉ። የሶሪያ መንግስትም ሆኑ መንግስቱን ለማስወገድ የሚዋጉት ዋና ዋና ቡድኖች ተወካዮች በጉባኤው ይገኛሉ። አድማጮች፣ የምሽቱ ዜናችን አበቃ። አዳነች ፍስሐዬን ለዜናው አመሰግናለሁ። ከምሽቱ ሦስት ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ ስርጭታችን ተጨማሪና ሰፋ ያሉ ዜናዎችን ይዛ ትመለሳለች። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። ፍሪደም ሃውስ መቀመጫውን እዚህ ዋሽንግተን ዲሲ ያደረገ በመናገር ነፃነት ላይ የሚሰራ ዓለም አቀፍ ተቋም ነው። ይህ ተቋም መንግሥታት ለሕዝቦቻቸው የሚሰጡትን የኢንተርኔት ነፃነት አጥንቶ እያንዳንዱ ሀገር ያለበትን ደረጃ ፍሪደም ኦን ዘ ኔት 2015 በሚል ሪፖርት አውጥቷል። በዚህ ሪፖርት ኢትዮጵያ ከቻይና፣ ከሶሪያ እና ከኢራን ቀጥሎ ምንም አይነት የኢንተርኔት ነፃነት የሌለባት ሀገር ተብላለች። በጎግል መስሪያ ቤት የቀረበውን ይህን ሪፖርት የተከታተለችው ጽዮን ግርማ የሚከተለውን ዘግባለች። ፍሪደም ሐውስ የተሰኘው ተቋም ፍሪደም ኦን ደ ኔት 2015 የተሰኘውን ይህን ሪፖርት በዛሬው እለት ባቀረበበት ወቅት ሪፖርቱን ያዘጋጁት ባለሙያዎች፣ የዩኒቨርሲቲ ተመራማሪዎች፣ የጎግል መስሪያ ቤት ተወካዮች፣ መምህራንና ከመናገርና ከመጻፍ ነጻነት ጋር የሚሰሩ ተቋማት ባለሙያዎች ተገኝተው በሪፖርቱ ላይ ተወያይተው ነበር። ማንኛውም ሰው የኢንተርኔት የመረጃ መረብን ተጠቅሞ ያለምንም ቅድመ ምርመራና ችግር ሀሳቡን በነፃነት የማስተላለፍ መብት እንዳለው የሚጠቅሰው ይህ ሪፖርት በአሁኑ ወቅት ግን መንግስታት የህዝቦቻቸውን የኢንተርኔት ነፃነት እያፈኑ አገልግሎቱንም እየዘጉ ከዛም ባለፈ ደግሞ እያሰሩ እንደሚገኙ ይጠቅሳል። አገራት ለህዝቦቻቸው የሚሰጡትን የኢንተርኔት ነጻነት በሶስት ቀለማት ከፍሎ ያስቀመጠውና የሪፖርቱ አካል የሆነው አንድ ሰንጠረዥ ኢትዮጵያ ከቻይና ከሲሪያና ከኢራን ቀጥሎ የኢንተርኔት ነጻነት የሌለባት አገር ብሎ ያስቀምጣታል። በሌላኛው የሪፖርቱ ክፍል ደግሞ ኢትዮጵያ የኢንተርኔትም ሆነ የመናገር የመጻፍ ነጻነት ያለባት አገር አይደለችም ይላታል። ሪፖርቱን ያዘጋጀው ፍሪደም ሀውስ የአፍሪካ ሀገሮች ሲኒየር ፕሮግራም ኦፊሰርና ሪሰርች አናሊስት ማይት ራንግ ለአሜሪካ ድምጽ ሲናገሩ በዚህ ዓመት የወጣው ሪፖርት እንደሚያሳየው በዓለም ላይ ያሉ በርካታ ሀገሮች የኢንተርኔት ነጻነት ላይ ገደብ እያበጁ መምጣታቸውን ከተናገሩ በኋላ የሰብ ሳሃራ አፍሪካን ጨምሮ እንደ ቻይናና ሌሎች አገራት የኢንተርኔት ተጠቃሚዎችን በክትትል ስር እያዋሏቸው ነው ብለዋል። እርሳቸው የአፍሪካ ጉዳዮች ባለሙያ እንደመሆናቸው በኢትዮጵያ ላይ የቀረበውን ሪፖርት ሲያብራሩ ኢትዮጵያ እጅግ በጣም የባሰ አፈና ካለባቸው አገሮች አንዷ መሆኗን በዚህ ሪፖርት ላይ ተመልክተናል። ይህ ደግሞ ከአፍሪካ አገሮች ጋር ብቻ ተነጻጽራ ሳይሆን በመላው ዓለም ካሉት አገሮች ጋር ስትነጻጸር የሚያሳየው ይህን ነው። ምክንያቱም በኢትዮጵያ ያለው የኢንተርኔት አጠቃቀም ምቹነት በጣም አነስተኛ ነው። ይህም ከሕዝቡ ቁጥር አንጻር ሲታይ ሁለት በመቶ ብቻ ነው ኢንተርኔት ተጠቃሚው። ይህም ሆኖ ግን የዚሁ ሁለት በመቶ የኢንተርኔት ተጠቃሚ ነጻነት በመንግስት በኩል ጫና ይደረግበታል። በጣም ብዙ ድረገጾች በኢትዮጵያ እንዳይታዩ ይታገዳሉ። በዚሁ የኢንተርኔት ተጠቃሚዎች ላይ በጣም ጥቂቶቹ መንግስትን ተችተው ሲጽፉም ይታሰራሉ በአሸባሪነትም ይከሰሳሉ። ማያ አያይዘውም በኢትዮጵያ ያለው የኢንተርኔት አጠቃቀም ነጻነት የበለጠ የባሰ አስቸጋሪ የሚያደርገው ሰዎች በሚፈለገው መጠን የኢንተርኔት አገልግሎት አለማግኘታቸው እንደሆነ ይናገራሉ። ሪፖርቱ እንዴት እንደተዘጋጀ እና በኢትዮጵያ መንግስት በኩል የታመንና የተረጋገጠ ስለመሆኑ ጥያቄ ቢነሳ መልሳቸው ምን እንደሆነ ተጠይቀው ሲመልሱ ለዚህ ሪፖርት ትክክለኛነት እቆማለሁ። የእያንዳንዱን መረጃ ትክክለኝነት ለማረጋገጥ ምርምርን እናደርጋለን። መቀመጫቸውን ኢትዮጵያ ያደረጉ ለደህንነታቸው ሲሉ ማንነታቸውን ደብቆ የሚሰሩ በርካታ የምርምር ሰራተኞች እዚያው ኢትዮጵያ ውስጥ አሉን። እንዲሁም እውነተኛ መረጃ አጥርተን ልናገኝ የምንችልበት ተጨማሪ ግብአትም አለን። ከበርካታ ሰዎች ጋርም ቃለ ምልልስ አድርገናል። በሪፖርቱ ላይ አንዱ የተጠቀሰው የዞን ዘጠኝ ጦማርያንና ጋዜጠኞች መታሰር ነው። እነርሱ ደግሞ ከቀረበባቸው ክስ ነጻ ተብለው ተለቀዋል። ይህንን ሁኔታ እንዴት ታዩታላችሁ? በሚል ለቀረበላቸው ጥያቄ ማይ ሲመልሱ፣ አዎ የዞን ዘጠኝ ጦማርያንና ጋዜጠኞች መፈታታቸውን እናውቃለን ይህንን ዜና በደስታ ነው የምንቀበለው። ይህ መልካም ጅምር ነው። ነገር ግን ሌላ በርካታ የታሰሩ ጦማሪያን በእስር ቤት ይገኛሉ። አንዳንዶቹ መታሰራቸውን እንኳ አይታወቅም። የዞን ዘጠኝ ጉዳይ በዓለም አቀፍ ደረጃ በተደረገ የሰብአዊ መብት ሙግት ምክንያት ታወቀና ግፊት ተደርጎበት እንጂ በርካታ የኢንተርኔት ተጠቃሚዎች ጸሐፊዎች፣ በኢትዮጵያ መንግስት ትኩረት ተደርጎባቸው የታሰሩ አሉ። በዚህ ሪፖርት ከኢትዮጵያ መንግስት የሚጠብቁት ምላሽ ምን እንደሆነ የተጠየቁት ማይ ከኢትዮጵያ መንግስት ከፍ ያለ ምላሽ እንጠብቃለን። ይህ ሪፖርት ትልቅ ቦታ እና ግምት ሰጥቶ እንዲያየው እና ችግሮቹን ለመቅረፍ ይሞክራል ብለን እንገምታለን። ይህን ሪፖርት በተመለከተ በኢትዮጵያ መንግስት በኩል ያለውን ምላሽ ለማግኘት ያደረግነው ጥረት አልተሳካም። በነገ ዕለት ምላሻቸውን አካተን ለማቅረብ ጥረት እናደርጋለን። አብይ ርሱን ነበር ያደመጥነው። ወደ ሁለተኛው ቅንብር እናልፋለን። ተከታዩ ዝግጅት የተፈጥሮ አካባቢ ሳይንስና ሕይወት ነው። አዘጋጅና አቅራቢው ሰሎሞን አባተ። ጤና ይስጥልኝ የተከበራችሁ አድማጮች፣ የሰሞኑን የተፈጥሮ እንዲሁም የሳይንስና ቴክኖሎጂ መረጃዎችን ላካፍላችሁ። በቅድሚያ ቴክኖሎጂ ሳይንስና ፖለቲካ። የኢንተርኔት ቅድሚያ ምርመራ ወይም ሳንሱር በዓለም ዙሪያ ተጠናክሮ ቀጥሏል። ፍሪደም ሃውስ የሚባለው ነፃ የክትትል ቡድን ትናንት ረቡዕ ጥቅምት 17 2008 ዓ ም ለአምስተኛ ተከታታይ ዓመት ባወጣው ሪፖርቱ ነው ይህንን ያለው ኢንተርኔት ላይ የሚወጡ መረጃዎችን ሳንሱር እያደረጉ ያሉ ሀገሮች ቁጥር እየጨመረ ነው። ፍሪደም ሃውስ እንደሚለው ሀገሮቹ ታዲያ መረጃዎቹን የሚያወጡ ግለሰቦች ወይም ድርጅቶች ኢንተርኔት ላይ የሚሰቅሏቸውን ይዘቶቻቸውን እንዲያነሱ ያስገድዷቸዋል። ካለበለዚያ ይሉና ሊጠብቃቸው በሚችል የበቀል እርምጃ ያስፈራሯቸዋል። ፍሪደም ሃውስ በዘንድሮ ሪፖርቱ የስድሳ አምስት ሀገሮችን የኢንተርኔት አያያዝና የነፃነት ደረጃ ነው የፈተሸውና ነፃ ነጻ ከፊል ነጻ ነጻ ያልሆነ ፍሪ ፓርትሊ ፍሪ ኖት ፍሪ ብሎ ሀገሮቹን የፈረጃቸው ለነጻነት ባላቸው ክፍትነት። ፍሪደም ሃውስ የተጠቀመው የመቶ ነጥቦችን ድልድል ሲሆን በነጥብ አሰጣጡ ዜሮ ነጻነት ለተትረፈረፈባት ሀገር የተሰጠ ሲሆን መቶ ደግሞ ነፃነት ፍጹም የለባትም ላላት ሀገር የተሰጠ ነጥብ ነው። በዚህ መሰረት በሪፖርቱ ላይ ዜሮም መቶም ያስመዘገበ ሀገር የለም። በነፃነቷ መብዛት ስድስት ነጥብ ያገኘችው አይስላንድ ግን ሰልፉን ትመራለች። እርሷን የባልቲኳ ኤስቶኒያ በ በሰባት ነጥብ፣ ካናዳ በ16 ነጥብ፣ ጀርመን በ18 ነጥብ፣ ዩናይትድ ስቴትስ በ19 ነጥብ ተከታትለው ከአንደኛ እስከ አምስተኛ ሆነው በነፃነት አውራነት በመሪነት ቆመዋል። ፍሪደም ሃውስ ነፃነት ፍጹም የሌለባት ባላት የሰልፉ የመጨረሻ ቋሚ ቻይና በ88 ነጥብ ነፃ ያልሆነች የመጨረሻዋ ሀገር ስትሆን ከእርሷ በጥቂት በጥቂቱ ነፃ ያለመሆን ባህሪ ነጥብ እየጣሉ ኢራንና ሶሪያ በ87 ነጥብ ኢትዮጵያ በ82 ነጥብ ኩባ በ81 ነጥብ የኢንተርኔት ነፃነት ውራዎች ሆነዋል። ለዘንድሮው የአውሮፓ ዓመት ፍሪደም ሃውስ እንደፈተሸው ሪፖርቱ በተጨማሪም የኢንተርኔት ነፃነት ካለፉት ዓመታት ይልቅ በዘንድሮው ዓመት በብዙዎቹ ሀገሮች ማሽቆልቆሉን ሲጠቁም ከእነዚህ ሀገሮች መካከል ዩናይትድ ስቴትስ፣ ካናዳ፣ አውስትራሊያ፣ ጀርመን፣ ፈረንሳይ፣ ጣሊያንን የመሳሰሉ ሐሳብን የመግለጽ ነፃነት ተምሳሌት ተብለው የሚጠቀሱ የአውሮፓና የአሜሪካ ሀገሮች አሉ። የኢትዮጵያ የኢንተርኔት ነፃነት አያያዝ ካለፈው ጊዜ ብሶበታል ወይም አሽቆልቁሏል። ፍሪደም ሃውስ እንዳሳየው ኢትዮጵያ ከጎረቤቶቿና ከሌሎቹ የአፍሪካ ሀገሮች ጋር ስትነጻጸር፣ ክትትል ከተደረገባቸው የአፍሪካ ሀገሮች ውስጥ ከኢትዮጵያ ጀርባ ያለ አንድም የአፍሪካ ሀገር የለም። ኬንያ ነጻ ተብላ የተፈረጀች ነጥቧ 29 ላይ የምትገኝ እንደ ፈረንሳይና ጣሊያን ካሉ ሀገሮች የነጻነት ቤተሰብነት ተደባልቃ የተገኘች ሀገር ነች። ደቡብ አፍሪካ በ27 ነጥብ ነጻ፣ ዩጋንዳ በ36 ነጥብ፣ ሩዋንዳ በ50 ነጥብ ዚምባብዌ በ56 ነጥብ፣ ሊቢያ በ51 ነጥብ፣ ናይጀሪያ በ33 ነጥብ፣ ሞሮኮ በ43 ነጥብ ከፊል ነጻ ተብለው የተፈረጁ ሀገሮች ናቸው። ነጻ አይደሉም ተብለው ከኢትዮጵያ ጋር የተፈረጁት ግብጽና ሱዳን በነጥብ ተሽለው ከእርሷ 61ና 65 የተሰጣቸው ሀገሮች ናቸው። ነጻ አይደለችም የተባለችው 62 ነጥብ ያላት ሩሲያ እና የመጨረሻይቱ ቻይና በየሀገሮቻቸው የኢንተርኔት ነጻነትን የሚያፍኑ ከመሆናቸው በተጨማሪ ሳንሱርን ወይም የኢንተርኔት አፈናን ወደ ውጪ የሚልኩ ወይም ኤክስፖርት የሚያደርጉም ሀገሮች ናቸው ተብለው ተተችተዋል። ሙሉውን ሪፖርትና ተጨማሪ መረጃ ፍሪደም ሃውስ ዌብሳይት ፍሪደም ሃውስ ዶት ኦርግ ላይ ወጥተው ባለፈው ሳምንት የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት የወታደራዊ አገልግሎት ኮሚቴ የመከላከያ መስሪያ ቤቱንና የአሜሪካ ድምፅንና ሌሎች አራት የመገናኛ ብዙሃን አውታሮችን የሚያስተዳድረውን ቢቢጂ በሚል ምኅፃር የሚጠራውን የብሮድካስቲንግ የገዢዎች ቦርድን እማኝነቶች አድምጧል። ጉዳዩ እንደ እስላማዊ መንግሥት ቡድን አይነት የተሳካላቸውን የፕሮፓጋንዳ ሰባቂዎች ወይም ፕሮፓጋንዲስቶች እንዴት መጋፈጥና መመከት ይቻላል የሚል ነበር እናም በተደረሰበት ድምዳሜ የትዊተር መልእክትን በትዊተር መልእክት፣ የፌስቡክ ፖስትን በፌስቡክ ፖስት መመላለስ ለእነርሱ የፕሮፓጋንዳ መልእክቶች ለነ አይሲል ማለት ነው እውቅና ከመስጠት ያለፈ ፋይዳ ሊኖረው አይችልም ተብሏል። በመሆኑም የቢቢጂው ማቴው አርምስትሮንግ ሲናገሩ እንደ ቪኦኤ አይነቶቹ የጆርናሊዝም ወይም የጋዜጠኝነት ሥራን የሚያከናውኑ ተቋማት አይሲል የሚያሰራጫቸውን በታሪካዊና የአሁንም ጊዜ ውሸቶች የታጨቁ የፕሮፓጋንዳ መልእክቶችን ሐቁን በማሳየትና ከየስፍራው በመዘገብ ልዩነት ማምጣት እንደሚችሉ ተናግረዋል። የተፈጥሮ አካባቢ። የዓለም የጤና ድርጅት ደብሊው ኤችኦ ባለፈው ሳምንት ባወጣው ሪፖርት አካባቢያችንን የሚበክሉ ጋዞችን መጠን በመቀነስ እኮ በሰው ልጅ ላይ ያለ ጊዜ የሚደርስን ሞት በብዙ መቀነስ ይቻላል ብሏል። ለምሳሌ ጥቀርሻ አዘልጢስ ኦዞንና ሚቴንን የመሳሰሉ በካዮች በብዙ ሊቀነሱ እንደሚገባ ደብሊው ኤች ኦ መክሯል። እነዚህ በካዮች በአየር ውስጥ በአካባቢያችን ከተለቀቁበት ጊዜ አንስቶ የሚቆዩት እጅግ ለተወሰነ ጊዜ ቢሆንም የልብና የደም ዝውውር ስርዓት ችግሮችን፣ የመተንፈሻ አካላት መታወክና የሳምባ ካንሰርን ለመሳሰሉ የጤና መመሳቀል ሁኔታዎች ይዳርጉናል። WHO እንደሚለው በነዚህና በተመሳሳይ የአካባቢ መበቀል ምክንያት ከሚሊዮን በላይ ቁጥር ያለው ሰው በአለም ዙሪያ በየአመቱ ይረግፋል። በካዮቹ ጋዞች በአየሩ ውስጥ ብዙ ጊዜ የማይቆዩ በመሆናቸው መቀነስ ከጀመርን ፈጥነን ልንቀንሳቸው የምንችላቸው ናቸው። አንድ የመቀነስ ከጀመርን ደግሞ ውጤቱን ፈጥነን እናያለን ነው እያሉ ያሉት የደብሊዩ ኤችኦ የአየር ንብረት ጉዳይ ኃላፊ ማሪያ ኔይራ። የአካባቢያችን አየር ሲጸዳና ጤናማ ሲሆን ይሰማናል። የአየር ንብረት ለውጡን ከመፍጠን ይልቅ ወዲያው ማዝገም ሲጀምር እናስተውላለን። የሰውም ጤና ፈጥኑ ሲሻሻል ማየት ትችላላችሁ ብለዋል ኔራ። በነገራችን ላይ እነዛ የተፈጥሮ አካባቢ በካዮች የግብርና ምርትም እንዲያሽቆለቁል እንደሚያደርጉ ልብ ይሏል። ዝርዝር ይዤለው መለሳለሁ። የአየር ንብረት ለውጥ በዛሬ አበባዎች የነገ ፍሬዎች፣ ሕፃናት አስተዳደግ ላይ ያለውን ተጽዕኖና በዚህ ሁኔታ የሰው ዘርና ዓለማችን በዛሬ አያያዝ ወዴት እያዘገሙ መሆናቸውን የሚመለከት ዝርዝር ዘገባ ወደፊት ይጠብቁ። ቴክኖሎጂና ፈጠራ ባለፈ ዝግጅት አስመላሽ ዘፈሩን ይዤ ልሆ እንደነበር አስታወሱ። የራሱን አይሮፕላን እየሰራ ያለው መጪው ሳምንት እሁድ ጥቅምት 28 2008 ዓ.ም ተመረጥ ነው እበራለሁ ያለው። ለመሆኑ ስንት ፈጀችበት? ኬ 57 ኤ ብሎ የሰየማት አይሮፕላኑ ለምንስ ፍጥሩን እንዲህ ብሎ ጠራት? ሁሉንም ከውይይታችን ያገኛሉ። አብረውን ይቆዩ። ሰኔ አራት ላይ ሞከራት ነበረው ባለፈው ጊዜ ያኔ ሁለት ፕሮክለር ተሰብሮብኛል ሲሽከረከር ከኢንጂኑ ጋር ስሞ ከኤግዚት አለ የጭስ ማውጫው ከእሱ ጋር ተገናኝቶ ፍሪክሽን በመፍጠር ተሰብሮብኝ ነበር ሰኔ አራት ላይ እስከ ሰኔ አራት መቶ ስልሳ ሺህ ብር ነበር ያወጣሁት ከዛ በኋላ ደግሞ የተለያዩ ማሻሻያዎችን እያደረኩኝ ወደ ሜትር ሰማኒያ ሺህ ብር ነው አጠቃላይ እስካሁን ያወጣሁት አስር ሜትር እነሳለሁ ብለሃል አስር ሜትር ተነስተ ተመልሰ ታርፋለሁ ወይስ ወደፊት የምታደርገው እንቅስቃሴ አለ? እቺ አሁን አርባ አምስት ሜትር ያህል ትንደረደርና ትነሳለች። አስር ሜትር ያህል ወደ ላይ ከተነሳ በኋላ ሰባ አምስት ሜትር ያህል ትፈልጋለች ለማቀዝቀዝ አይሮፕላኗ ላንዲንግ ላይ እና ያችን ከመሬት አስር ሜትር ያህል ከፍታ ነው መነሳት የፈለጉት። አክቹዋሊ እቺ እስከ አስር ሺህ ጫማ መውጣት ትችላለች። ግን እኔ ገና ፓይለት ስላልሆንኩኝ ትሬንድ የሆንኩ ፓይለት ስላልሆንኩኝ የሰለጠንኩ ፓይለት ባለመሆኔ አስር ሜትር በቂ ነው። ሳይንሱን ፕሩፍ ለማድረግ ነው እንጂ እና በአፍሪካ ያለውን የአይሮፕላን ስራ አይሮፕላን ከሆነ የሰራው መብረር አለበት፣ አለበለዚያ መኪና ነው ማለት ነው። ስለዚህ አይሮፕላን ስለመሆኑ ፕሩፍ ለማድረግ ነው የፈለኩት። አንተ አይሮፕላን እስካሁን ድረስ አብረራህ አታውቅም፣ እና ማብረር እችላለሁ የሚል መተማመን አለህ በራስህ ይህችን አይሮፕላን ው ለምን? ልክ አይሮፕላን ለመስራት ዩቲዩብ እና ጉግል እንደተጠቀምኩት ሁሉ አሁንም ለማብረር፣ አንድ ፓይለት ቀጥታ ወደ ትሬኒንግ አይገባም፣ ወደ አይሮፕላን ማብረር ትሬኒንግ አይገባም። ፍላይት ሲሚሌሽን ይባላል ማስተማሪያ ነው። እሱም ቢሆን ተመሳሳይ ማስተማሪያ ነው ማለት ያንን ስላደረኩኝ እችላለሁ የሚል አቅም አለኝ። እስከ አስር ሺህ ጫማ ድረስ መነሳት ትችላለች እቺ አይሮፕላን ማለት መደበኛ የበረራ ከፍታ ድረስ መውጣት ትችላለች ማለት ነው። ማንም ማንም ጄት ሊነሳ በሚችልበት ርቀት ማለት ነው። ከመሬት እስከ አስር ሺህ መውጣት ትችላለች እና ያለ ችግር እንጂን ፓወሩ ይቀንስብሃል። ያለ ችግር ግን መልሳ ማረፍ ትችላለች። ከዛ በኋላ ማረፍ ትችላለች መቶ ሰማንያ ሁለት ኪሎ ሜትር እንደገና ማረፍ ትችላለች። በሰላም ማረፍ አለባት። አዎ በሰላም ታርፋለች። የጠቀምኩበት ማቴሪያል ዩዝድ የሆነና ዱሬብል ስላልሆን ነው እንጂ አሁን እኔ ለሲንግል ቴክ ኦፍ ነው የፈለግኳት አንዴ በራ እንድታርፍና ከዛ በኋላ ሙዚየም እንድትገባ ነው። ስራ ስራ። በአጠቃላይ ግን በአሉሚኒየም ከተሰራ ለብዙ ጊዜ ታገለግላለች። ለመሆኑ ከአቪዬሽን ኢንጂነሮች ጋር ከኢትዮጵያ ሲቪል አቪሽን ባለስልጣናት ጋር ተገናኝተሃል? አዎ አሁን ግንኙነቱ አለኝ። ከሰኔ አራት በኋላ ጥሩ ድጋፍ እያደረጉልኝ ነው። ኤርላይንስ ውስጥ ያሉ ግራውንድ ቴክኒሽያኖች አሉ። እነሱም ድጋፍ እያደረጉልኝ ነው። ፍቃድ ሰጥተውሃል ተነስተ እንድትበር? ከየትስ ነው ተነስተ የምትበረው? ወዴት ነው የምታርፈው? ሰንዳፋ አካባቢ ዳቤ ጊዮርጊስ አየር ማረፊያ የሚባል አለ። ይህን ስያሜ የሰጠሁት እኔ ነኝ። ሰንዳፋ አካባቢ የሚገኝ በጣም ሰፊ ሜዳ አለ። እዛ ላይ እንሞክራል። ማነው ስሙ ያልከው? ዳቤ ጊዮርጊስ አየር ማረፊያ እና ይሄንን የኢትዮጵያ ሲቪል አቪሽን ባለስልጣን ያውቀዋል? ያውቀዋል። የአሁኑ ሙከራዬም ለሲቪል ሲቪል አቪሽን ማሳወቅ ያለኝ ይሁንታ አለ። ከሲቪል አቪሽን የኦሮሚያ ባለስልጣናት ሲያውቁታል፣ ለጸጥታም ለሌላም ጉዳይ? አዎ አይ መንግስት አሁን የሰንዳፋ መስተዳደር በዚህ ጉዳይ ላይ ትልቅ ስራ የሰራ ነው። በጸጥታውም በሴኪሪቲም አይሮፕላኗ ላይ ማለት ነው። የጥቅምት ሀያ ስምንቱ እንቅስቃሴህ የተሳካ እንደሚሆን በምን እርግጠኛ ነህ? አሁን ፕሩፍ አድርጌያታለሁ። ሰኔ አራት ላይ የነበረው ስህተት ትምህርት ሆኖኛል እና ተመልሼ ወደ ዩቲብ ነው የተመለስኩት ወደ ጉግል ነው የተመለስኩት፣ እና አውቱን ፕሩፍ የሚለውን አይቼዋለሁ። ፕላስ ደግሞ ኒዘርላንድ ላይ አማካሪዎች አሉኝ፣ ኦንላይን የሚያማክሩኛሉ ዩኒቨርሲቲ። እሺ ይሄን ብታደርግ ይሄን ብታደርግ ፐርፎርማንሱ ይጨምራል እያሉ ማለት ነው። ከእነሱ ጋር ኮሚኒኬት በማድረግ ይሄኛውን ፐርፎርማንሷን ጨምር። ነዳጅ ምን ያህል ትጠቀማለች? ሰላሳ ሰባት ነጥብ አምስት ሊትር ትጠቀማለች ወይንም አስር ዩኤስ ጋሎን ፊውል በርኑ ሶስት እስከአምስት ጋሎን ፐር ሀወር ነው የምትሄደው በሰዓት ማለት ነው ከሶስት እስከ አምስት ጋሎን ማለት ከአስራ ሁለት እስከ ሀያ ሊትር ድረስ ምንድን ነው የነዳጁ አይነት የምትጠቀመው ቤንዝን የምንጠቀመው አሁን የመኪናው እንጂን ስለሆነ ኮንቨርት ያደረጉት ወደ አይሮፕላን ቤንዝን ነው የምንጠቀመው አይሮፕላን ከሆነ የተጣራ ኬሮሲን ነው መጠቀም ያለባት መሰለኝ ወደዛ ገና ኮንቨርት አላደርግ ነው። ያንን ማረት ምንድን ነው ለመሆኑ፣ አቶ አስመላሽ በረጅም ጊዜ መሆን የምትፈልገው? እኔ ናሳ ውስጥ ኤሮ ስፔስ ተመራማሪ መሆን ፈልጋለሁ። ላይክ ቅጠብ እጅጉ እንደነበረበት ከዛ በፊት፣ አሁን ሆላንድ ጄ ኤሮስፔስ ኢንጂነሪንግ እንደማፈቅደውልኛል በአንደር ግራጅዌት ኢን ሆላንድ ዩኒቨርሲቲ የሚባል ያንን አርጌ ናሳ ውስጥ መግባት ፈልጋለሁ። ናሳ ውስጥ ካገለገልኩ በኋላ ተመልሼ ወደ አገር ቤት ተመልሼ የአይሮፕላን መገጣጠሚያ ፋብሪካ እንዲኖረኝ ይፈልጋለሁ እና ኢትዮጵያ ውስጥ መኪና ከመግዛት አይሮፕላን መግዛት ቀላል እንዲሆን አድርጓል። ለመሆኑ ስለ ቤተሰቦች ትንሽ ንገረኝ እስኪ። ምንድን ናቸው ወላጆች ምንድን ነው የሚሰሩት? ወንድሞች እህቶች ካሉ? አሉኝ። ወንድሞች አሉኝ፣ እህት አለችኝ። አባቴ ያለ እናት እንኳን ሞታለች። የዛሬ ሀያ ዓመት ዛስፋ አምስት መቶ ሰባ ያልኩበት የኪሮስ ልጅ አምስት መቶ ሰባ ቀናት ፍሬቶበት አይሮፕላን ሰራ ለማለት ነው። ወንድሞች የተማሩ ናቸው። ሁሉም እህቴም ወንድሞቼም ሁሉም የተማሩ ናቸው። ሲቪል ኢንጂነር አለ፣ ቤት ውስጥ ሐኪም አለ፣ መካኒክ አለ፣ አስተማሪ አለች እና የተማሩ ቤተሰብ ነው ቤተሰባችን። ባሴ በጥሮታ ላይ የሚገኙትና የገቢ ምንጫቸው በጣም ዝቅተኛ ነው ይፋዛል። አቶ አስመላሽ ዘፈሩ እስቲ እየተመለስኩኝ ደግሞ እንደገና እንደዚሁ አነጋግርሃለሁኝ። ሁኔታህን እድገትህን እየተከታተልኩኝ ለህዝብ ለማሳወቅ ጥረት አደርጋለሁኝ። ህልምህ ምኞትህ እየተሳካ እንዲሆን እመኛለሁ። እኔም በጣም አመሰግናለሁ። ዜርስ በዛሬ ዘገባዎች ውስጥ የቪኦኤዎቹ ባልደረባዎቼ ሊሳ ሽላይን፣ ጄሲካ በርማን፣ አልቤርቶ ፒሜንታ፣ ማሊ ማካተሪክ እጆች አሉባቸው። ሁሉንም ላመስግንና እናንተንም ለዛሬ በዚሁ ልሰናበት። ቪኦኤ ከተፈጥሮ አካባቢ ሳይንስና ሕይወት ዝግጅት ጤና ይስጥል። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት እዚህ ላይ ተጠናቋል። በመስክና ዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ጽዮን ግርማ ናት። መልካም ምሽት። I aa chhat

இது தொடர்பாக அவர் வெளியிட்டுள்ள அறிக்கையில் இந்தியாவின் பாரம்பரியம் பாரம்பரியம் என்று கூறியுள்ளார்